በዩናይትድ ስቴትስ የእንግሊዝ አምባሳደር ፕሬዚደንት ዶናልድ ትራምፕን እርባና ቢስ በራስ መተማመን የጎደላቸውና ብቃት የሌላቸው አስተዳደራቸውን በተለየ ሁኔታ የተመሳቀለ እንደሆነ በመግለጽ ማዋደቃቸው ይፋ ከወጣ በኋላ ከአምባሳደሩ ጋር ከእንግዲህ እንደማይሰሩ ፕሬዚደንቱ አስታውቀዋል። ማይክል ብራውን ያጠናቀረው ዘገባ አለ፤ ትዝታ በላቸው ታቀርበዋለች። የዩናይትድ ስቴትስ መንግስት ለእንግሊዝ ኤምባሲ ኦፊሴላዊ ደብዳቤ ስለ መላክ አለመላኩ ለጊዜው አይታወቅም። ፕሬዚደንት ትራምፕ ባወጡት የትዊተር መልእክት ግን ዲፕሎማት ኪም ዳሮችን እንደማያውቋቸው፣ ዲፕሎማቱ ዩናይትድ ስቴትስ ውስጥ የተወደዱ ወይንም በመልካም የማይታዩ ሰው አለመሆናቸውን ገልጸዋል። እንዲያውም ወፈፌው አምባሳደር ብለው ጠርተዋቸዋል። እንግሊዛውያኑ ግን አምባሳደር ዳሮዎች ወደ አገራቸው የሰደዱትን ዲፕሎማሲያዊ ጦማር አሹልኮ ያወጣው ማን እንደሆነ ለማወቅ እየማሰኑ ናቸው። የእንግሊዝ ውጭ ጉዳይ ሚኒስትር ጄረሚ ሃንት ነገሩ እንዴት ሊፈጠር እንደቻለ ማግኘት አለብን በመላው ዓለም ያሉ ቡድኖቻችን እውነተኛ ግምገማዎቻቸውን እየሰጡን እንዲቀጥሉ መተማመን እንዲኖራቸውም ስለምንፈልግ የዚህን መልእክት መሽለኪያ ቀዳዳ ለማወቅ እንመረምራለን፣ እናገኘዋለን። ያገኘነው ጊዜ ታዲያ ብርቱ መዘዝ እንደሚኖረው አያጠራጥርም። ከሁለት ዓመት በላይ ለሆነ ጊዜ ከፍተኛ መልእክተኛቸው አድርገው ዋሽንግተን ያኖሯቸው ዲፕሎማት በዚች የረዥም ጊዜ ወዳጅ የሆነች ሀገር መሪ ላይ የጻፉት ማሞካሸት የራቀው ግምገማ የለንደን ባለስልጣናትን በእጅጉ እያሸማቀቀ እንደሆነ እየተነገረ ነው። ይሁን እንጂ ሰሞኑን የተጋለጠውን የአምባሳደሩን ግምገማ ይዘት ትክክለኝነት አላስተባበሉም። ዋሽንግተን የሚገኙት የእንግሊዝ የንግድ ሚኒስትር ሊያም ፎክስ ግን በጉብኝታቸው ወቅት ከፕሬዝደንቱ ልጅና አማካሪ ኢቫንካ ትረምፕ ጋር ሲገናኙ ይቅርታ እንደሚያቀርቡ ተናግረዋል። የአምባሳደሩ መልእክት የታሰበው ለእንግሊዝ ከፍተኛ ሚኒስትሮችና የመንግስት ሰራተኞች በመሆኑ ሽክባዩም እዚያው የሎንዶን ፖለቲከኛ ባለስልጣናት መካከል ያለ እንጂ ከውጭ መንግስት የሚጠረጠር አለመሆኑን ያምናሉ።